የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግደው ጽዮን ግርማ ከጎን ዚ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በቅሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸውን አግኝተው ምግብ ማቀበል እንዳልቻሉ ተናገሩ። ከዛሬ ጀምሮ ምግብ አንወስድም ስንቅ ይዛችሁ አትምጦ አንቀበልም ከዛሬ ጀምሮ ጀምሮ መጥቶ እስኪያናገሩን አለ በውሸት እያስመሰከሩ እዛ ካስቀመጡ በኋላ ያለ ምንም ጥፋት እዛ ማጎሪያ ውስጥ ከከተቱ በኋላ የሁሉ ስቃይ ደግሞ ምን የሚለው ነው የአቶ በቀለ ገርባ ልጅ ወይዘሮ ቦንቱ በቀለ ና የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ናቸው እናንተም ደግሞ ያሉበት ቦታ ለማድረስ ስርአት ውስጥ ማይፈቅድ ምንም ማጠቃ አንችልም ማሉን ስምንት ሰዓት ከሀያ አካባቢ ነው። እ እንግዲህ እዚያ ቦታ ላይ ድረስ ኦልሞስት አስር ሰዓት ሲሆን አካባቢ ጠብቀን የመጨረሻ ያው ውጤት ስናጣ ተመልሰን ገባ። ጠበቃቸው አቶ አብዱልጀባር ሁሴን ናቸው። ሳምንቱ ለአዲስ አበባ ከተማ ነዋሪ ቆሼ እየተባለ በሚጠራው አካባቢ ለሚኖሩ ነዋሪዎች አስከፊ ነበር። አፈሩ በጣም በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ የተኘተው ለኛ ከላይ የተኛውን አንስተን ከስሬ የተገኘው የተኛው ልጅ ተደራራቢ አልገው ተችኖት እሱ ብረት ለማስጠጠቅ በጣም ስቃይ የነበረው ስራ ነበርና፣ በጣም የሚዘገንን ነበረ። ሙሉ አካላት አንድ ሰው ሁለት ቦታ ተቆርጦ፣ ሰው ሶስት ቦታ ተቆርጦ፣ የሶስት ልጅ የሶስት ቀን አራት ጣል ልጅ ልታቀፈች እናት፣ በጣም በቃ በጣም የሚዘገንን ነበረ። አቶ አባይነህ ጀንበሩ ይባላል። እርሱና ሌሎች ሀያ የሚሆኑ የአካባቢው ነዋሪዎች ተሰባስበው የሟቾቹን አስክሬን ሲያወጡ ነበር። ሁኔታውን ይነግረናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ መንግስት ለውጭ የሚሰጠው እርዳታ እንዲቀንስ ሀሳብ ባቀረበበት በአሁኑ ወቅት አፍሪካና ጎረቤቷ ሀገር ከባድ የረሃብ ቀውስ እየገጠማቸው ነው። በሶማሊያ፣ ናይጄሪያ፣ ደቡብ ሱዳንና የመን ሀያ ሚሊዮን የሚሆኑ ሰዎች የረሃብ ሁኔታ ሊገጥማቸው ይችላል። የውጭ እርዳታ እንዲቀንስ የቀረበው ሀሳብ በእነዚህ ሀገሮችና በሌሎችም አስከፊ ሁኔታ እንደሚያስከትል የረዴት ባለስልጣኖች ገልጸዋል። የዩናይትድ ስቴትስ ዋና ዋናው፣ የተባበሩት መንግስታት ድርጅት የምግብ ፕሮግራም ለጋሽ ነች። ባለፈው አመት ከሁለት ቢሊዮን ዶላር በላይ አበርክታለች። አሁን ባለው ሁኔታ የረዴቱ ድርጅት ከማንኛውም ጊዜ የበለጠ ረዴት ያስፈልገዋል ሲሉ የዓለም የምግብ ፕሮግራም የምስራቅ አፍሪካ ቃል አቀባይ ቻርልሲ ማዱ አስገንዝበዋል። በደቡብ ሱዳን ረሃብ እንዳይገባ ይፋ ተደርጓል። በአንድ መንደር ሀያ ሺ የሚሆኑ ሰዎች በአውሮፕላን በሚጣልላቸው ጥቂት ምግብ እየኖሩ ናቸው ተብሏል። በሌላ ወገን ፓኪስታን በየብስ በተከበበችው አፍጋኒስታን ላይ ዘግታው የነበረውን ድንበር ዛሬ ለጉዞና ለንግድ ካሚዮኖች ክፍት አድርጋለች። አሸባሪዎች በአፍጋኒስታን ላይ ጥቃቶች ለማካሄድ የአፍጋኒስታንን መሬት እየተጠቀሙ ነው በሚል ክስ ነበር ከአንድ ወር በፊት ድንበሩን የዘጋቸው። ጠቅላይ ሚኒስትር ናዋዝ ሸሪፍ ውሳኔውን የወሰዱት ለበጎ ተግባር ሲሉ እንደሆነ ተገልጿል። የአፍጋኒስታን መንግስትም ለድንበሩ መዘጋት ምክንያት የሆነው ነገር ለማቆም እርምጃ ይወስዳል የሚል ተስፋ እንዳላቸው ኦፊሳላዊ መግለጫ ታውቀዋል የአፍጋኒስታን ፕሬዚዳንታዊ ቃል አቀባይ በበኩላቸው የፓኪስታንን ውሳኔ በበጎ ተቀብለዋል። ይሁንና በሁለቱም ሀገሮች መካከል ያለውን የፖለቲካ ችግር ድንበር በመዝጋት ሊፈታ አይገባም ብለዋል። የሶሪያ ወታደራዊ ኃይል አማጽያን በመዲናይቱ ደማስቆ ለፈጸሙት ጥቃት ዛሬ የምላሽ እርምጃ ወስዷል። ተቃዋሚ አማጽያን በከተማይቱ ሰሜን ምስራቅ ክፍል በመንግስት ቁጥጥር ስር ባሉ ሰፈሮች ላይ ድንገተኛ ጥቃት ባካሄዱ ማግስት ነው ወታደራዊ ኃይሉ የምላሽ ጥቃት የከፈተው። የዛሬው ጥቃት ጆባር የተባለውን ሰፈር ያካትታል። አማጽያኑ ባለፈው እሁድ ባካሄዱት ጥቃት ጆባር በተባለ ሰፈር ላይ በርካታ ህንጻዎችን ተቆጣጥረዋል። ጥቃቱን የጀመሩት ሁለት መኪኖች ውስጥ የተጠመዱ ፈንጂዎችን በፍንዳታ ዎችና በርካታ የአጥፍቶ መጥፋት ጥቃቶች በማካሄድ ላይ ነው። ባለፈው ዓመት በተካሄዱ ውጊያዎች አማጽያኑ በደቡብና በምዕራብ ደማስቆ ይዘዋቸው የነበሩት ቦታዎችን አጥተዋል። ይሁንና በምስራቅ ደማስቆ በኩል አሁንም አንዳንድ ቦታዎችን ይቆጣጠራሉ። ሶሪያ ውስጥ ከስድስት ዓመታት በላይ ለሆነ ጊዜ ውጊያ ሲካሄድ ቆይቷል። የሶሪያ ደጋፊ ተዋጊዎች፣ የተለያዩ አማጽያን፣ የኩርድ ኃይሎችና እስላማዊ መንግስት ነኝ የሚለውን ቡድን በሀገሪቱ በየበኩላቸው የሚንቀሳቀሱ መሆናቸው ራሱ ጉዳዩ ውስብስብ እንዲሆን አድርጎታል። አድማጮች ጥቃቱ ያዝ ናቸው። ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ በቅሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸውን አግኝተው ምግብ ማቀበል እንዳልቻሉ ለአሜሪካ ድምጽ ገለጹ። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ የአቶ በቀለ ገርባ ልጅ ወይዘሮ ወይዘሪት ቦንቱ በቀለ እና የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት የሚወስዱትን ስንቅ ማቀበል እንዳልቻሉ ተናግረዋል ጽዮን ግርማ ዝርዝር አላት። የእስረኞቹ ቤተሰቦች በዛሬው ዕለት ቂሊንጦ ማረሚያ ቤት ዞን አራት የሚገኙ ቤተሰቦቻቸውን ለመጠየቅ ሲሄዱ ወጥተው ሊያነጋግሯቸው እንዳልቻሉ ተናግረዋል። የሁለቱን እስረኛ ቤተሰቦች አነጋገሪያቸው ነበር። የፓርቲው ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ሁኔታውን በማብራራት ይጀምራሉ። መጀመሪያም ቀጠሮ ነበራቸው ከኔ ጋር አቶ አሙሀም አልቻሉም፣ እንጂ ከሳቸውም ጋር ሄደን እናናግራቸው ነበር። አሁን በጣም ወሳኝ ጊዜ ነው ለእኛ በተለይ ለእነሱ ላይ የቀረበ የሰነድ ማስረጃ በጣም ብዙ ነው። ወደ አንድ ሺ ሰባ ዘጠኝ የሚሆን የሰነድ ማስረጃ ነው። የተከበራችሁ አድማጮች የሰማችሁ ጠበቃቸውን ነበረ። እስቲ አሁን ወደ አቶ ደጀኔ ጣፋ ባለቤት እናመራለን። ዛሬ ሂደን ነበር። እዛ ስንደርስ አራት ተኩል ነው። ያው ገባን እንደ ድሮ ግብ ልንሰጥ ስንል ምግብ አንቀበልም ብለዋል የሚል ከፖሊስ ትዕዛዝ መጣ። ከዛ ጠብቁ አለት ካሉ ሽወት ያናግሩናል፣ ያናብሩናል አይ አንመጣም አንወጣም ብለዋል አሞናል ብሏል ደጀኔ አለ። ከዛ ተመልሶ ሄዶ ጥራልን አናግረውን ብቻ ይመለሱ። ችግር አለ ችግር ደግሞ እዛ ማረሚያ ቤት ውስጥ መጀመሪያም ሲኖሩ የነበሩ ሰባት ሰዎች ብቻ ነበሩ። ሰባቱ ሰው ትንሽ ቤት ናት፣ በጣም ጠባብ ቤት ነበረች። በሱ ላይ ሌላ ስምንት እስረኛ ጨምረውባቸዋል። ያም ሆነ ይሄ ያንኑ ለማስተካከልም እንግዲህ በፊት ቴሌቪዥን የሚያዩ ነበር ተወስዶባቸዋል ከስድስት ወር በፊት። አሁን ደግሞ የሚያነቡትን መጽሐፎችም ገብተው በየጊዜው በየሳምንቱ እየገቡ እየፈተሹ የሚያነቡትንም መጽሐፍ በሙሉ ለቃድማው ወስደውባቸዋል። እሱንም መልሱልን ብለው አስተዳደር ክፍሉን ሲጠይቁ ይዘቱብናል ነው ያለኝ። ትናንትናና በቀደም በዘኔ ስብሰባ ነበረን። ይዘቱብናል። ለእስረኛ የሚያገኘውን መብት እያገኘን አይደለም። እስረኛ የሚሰጠው መብት ለእኛ እየተሰጠን አይደለም። ምንም መናገር እንዳንችል ነው የተደረግነው ነው ያለኝ። የአቶ በቀለ ገርባ ልጅ ቦንቱ በቀለ መስመር ላይ አለሽ። ና ቦንቱስ፣ በአንቺ በኩል ስንቅ ይዘሽ ሄደሽ ነበር ወይ? ዛሬ ሌላ ጊዜ ምን እንደማደርገው አራት ሰዓት ላይ ሄጄ ነበረ ተመዝግቤ ከገባውኝ በኋላ አስጠራውኝ አንድ በአንድ ነው የሚጠሩት እና አንድ ላይ ስለማይመጡ ከደጀኔ ጣፋ ባለቤት ጋር ነበረ የሄድኩት አራት ሰዓት አካባቢ ላይ ሳስጠራው አልወጣም ብሏል ፈቃደኛ አይደለም ለመውጣት አለኝ ፖሊስ ለምን አይወጣም የሆነ ችግር ካለ እንጂ ሌላ ጊዜ አልወጣም ብሎ አያውቅም መውጣት አለበት አልኩት አልወጣም ብሏል። እንግዲህ በግድ ልናስወጣ አንችልም እኛ አለኝ። ምክንያቱ ምንድን ነው ብዬ በምጠይቅበት ጊዜ ሌሎች ተረኛ ፖሊሶች ናቸው የሚያውቁት፣ እኛ ምን የምናውቀው ነገር የለንም አለኝ። እንደገና ሌላ ሰው ሄዶ ጠየቀው፣ ሌላ ፖሊስ ሄዶ ጠየቀው። በመጨረሻ ብዙ ሰዓት ከጠበቅን በኋላ በቀለ ለመጣ ለምን ምግብ አትወስዱም? ለምን አትወጡም? እኛ ማናገር ለምን አትፈልጉም ስለው እኛ ብዙ ችግር ውስጥን ያለ ነው ክፍላችን በጣም ጠባብ ናት። እንደገና ብዙ ሰው ተጨመረብን። በፊት ከነበር ነው በላይ ብዙ ሰው ተጨመረብን። በንግግር መፍታት ፈልገን ነበረ። ከማረሚያ ቤቱ አስተዳደር ጋር ለመነጋገር ብዙ ጊዜ ጠይቀናል፤ ፈቃደኛ አልሆኑም። በመጨረሻው ባለፈው ከሶስት ቀን በፊት መጥተው አናገሩን። ሲያናገሩን የጠየቅነው ጥያቄ ነበረ፤ አንድም መልስ ሊሰጡን አልፈለጉም። ጭራሽ ወደ ማፈራሪያና ወደ ዛቻ ነው የሄዱት። ስለዚህ ምንም ተነጋግረን የምንፈታው አይነት ሊሆን አልቻለም። ሊያዳምጡንም መልስ ሊሰጡንም አይፈልጉም። ስለዚህ ከዛሬ ጀምሮ ምግብ አንወስድም። ስንቅም ይዛችሁ አትምጦ አንቀበልም። ከዛሬ ጀምሮ መጥተው እስኪ ያናግሩን አለ። ትላንትና ስንቅ አስገብታችሁ ነበር። ትላንትናም ከትላንት ወዲያም አስገብተናል። ግን ምንድን ነው ትላንትም ከትላንት ወዲያም ከክፍላቸው አልወጡም። ስናያቸው ምንድን ነው፣ ገጽታቸው ሌላ ነው። በፊት ከለመድ ነው ማለት ነው። ፊታቸው ላይ የሚታየው ነገር ምንድን ነው? ችግር አለ እንዴ ብለን ስንጠይቃቸው አዎ፣ ከክፍላችን ወጥተን አናውቅም። ይኸው ሶስተኛ ቀናችን ነው። ከክፍላችን አንወጣንም። መጥተው እንዲያናግሩን ነበር አላ አናገሩንም። እንግዲህ ወደ ሌላ እርምጃ መሄዳችን ነው ብለውኝ ነበር። አሁን ዛሬ ሴት ደግሞ ምግብ አንወስድም ማለት ወይዘሮ አሰለፈች፣ ትላንትና ከትላንት ወዲያ ምግብ አቀብለው ነበር? አዎ አድርሰናል፣ አንሰርተናል። የሆነውንም መጋጨታቸውንም ለእነሱ ማመልከቻ ማስገባቱንም የዛኔ ነገረኝ። የተጋጩት ከአስተዳደሩ ሰራተኞች ጋር ነው ወይስ እስር ቤት ካሉት ከእስረኞች ጋር ነው? ግጭቱ ምንድን ነው ጋ ሳይሆን ከስረኛ አስተዳደር ከእነሱ ከሚጠበቀው መብታችን ከሚጠበቀው መልክ በላይ ተጋፍተውናል ነው። የመጀመሪያም ትንሽ ነበረች። እኛ የተሰጠን መብት መጀመሪያም ለእስር ቤቱ ትንሽ መብት ነበር። አሁን ደግሞ ይባስ ብሎ ያንን አጨልመውብን ያለን የምናነበው መጽሐፍ፣ መተው ወስደዋል። ሌላ እስረኛ በላያችን ላይ ጨምረዋል። ይህን ያህል ይበቃላላል ቦታ አይበቃቸውም። የመኝታ ቦታ በዚህ ላይ ደግሞ ጠበቃ ደግሞ ይግባልን አሉ። ጠበቃ እንዲመጣልን ብለው በቀለ አንድ ላይ ቆመን ስለነበር ከቦንቱ ጋር መጥተው ጠበቃ ከመጣ ታናገራላቸው ስና አዎ ጠበቃ ይምጣልን፣ ማመልከቻም እንዲያስገባልን ለፍርድ ቤቱ፣ ለፖሊስም ለሚመለከተው አካል አሉ ሲሉ ለጠበቃ ነገር አሁን ደግሞ ጠበቃ ሲሄድ ጠበቃን ደግሞ አናገናኝም አሉ። ቅሬታችን እንደ ድሮ ምግብ ተቀብለውን ችግራቸው እንዴት ይፈታላቸው ነው ወይዘሮ አሰለፈች እና ወይዘሪት ቦንቱ እንደሚሉት ጠበቃ በሰዓቱ ይግባልን በማለታቸው ጠበቃ ልከው እንደነበር ይናገራሉ። በኦሮሚያ ክልል ተከስቶ ከነበረው ተቃውሞ በኋላ እነ ጉርሜሳ አያኖ በሚል የክስ መዝገብ ሀያ ሁለት ሰዎች በቂሊንጦ ማረሚያ ቤት ታስረው የሚገኙ ሲሆን የእነዚህን ተከሳሾች ሁኔታ ከሚከታተሉት የሕግ ጠበቆች አንዱ አቶ አብዱል ጀባር ሁሴን ናቸው። እሳቸውን በዛሬው ዕለት ደንበኞቻቸውን አግኝተው አነጋግረው እንደሆነ ጠይቂያቸዋለሁ። መጀመሪያም ቀጠሮ ነበራቸው ከኔ ጋር አቶ አልቻሉም፣ እንጂ ከሳቸውም ጋር ሄደን እናናግራቸው ነበር። አሁን በጣም ወሳኝ ጊዜ ነው ለእኛ በተለይ ለእነሱ ላይ የቀረበው የሰነድ ማስረጃ በጣም ብዙ ነው። ወደ አንድ ሺህ ሰባ ዘጠኝ የሚሆን የሰነድ ማስረጃ ነው ከነትርጉሙ። የቀረበባቸው እነዚህ ማስረጃዎች ላይ አስተያየት መስጠት ስለነበረብን ለማስረጃዎቹ ከነሱ ጋር ለመወያየት ቀጠሮ ነበረም ፊትም በቀጠሮ ቅድም ከሰዓት እንደሚመጣ ለቤተሰብ ነግሬያቸው ነበር። ቤተሰብም ያው እንደሚያናግሩኝ ነው የነገሩኝ። ሲሄድ ግን ጠበቆች ደንበኞቻቸውን የሚያናግሩበት ቦታ የሚያስተናግዱ ሰዎች ካቆዩም በኋላ እንደው መጀመሪያ ወደ አስተዳደሩ ነው ሄዱት። በኋላ ላይ ሄደው ጠይቀው አልወጣም አሉ አሉ። እንዴት አንወጣም ይላሉ? ጠዋት ላይ እኮ አቶ በቀለ ገርባ ወጥተው ቤተሰብ አናግረው ከሰአት ጠበቃችሁ እንደሚመጣ ተነግሯቸው ይምጡ፣ እንደውም ፈልጋችኋለን ብለዋል ብለናል። ናቸው አይ በቃ እንግዲህ አንወጣም ብለዋል። ሲሉን እኛ አስተዳደር ጋር ሄደን አስተዳደሩንም አናገርናቸው። አስተዳደሩም ተመሳሳይ መልስ ነው የሰጠን። እንግዲህ ያው በግድኛ እናስወጣቸውም እናንተንም ደግሞ ያሉበት ቦታ ለማድረስ ስርዓት ውስጥ በማይፈቅድ ምንም ማድረግ አንችልም አሉን። ኦልሞስት አስር ሰአት ቢሆን አካባቢ ጠብቀን የመጨረሻ ያው ውጤት ስናጣ ተመልሰን ገባን። ይህንን የእስረኛ ቤተሰቦችና የጠበቆችን አቤቱታ በተመለከተ ምላሽ ለማግኘት የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራዎችን ባደርግም ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልኩም። በተጨማሪም የፌዴራል ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ የእጅ ስልክ ላይ ተደጋጋሚ ሙከራዎችን አድርጌ የሁለቱንም ምላሽ ማግኘት ሳልችል ቀርቻለሁ። ወደሚቀጥለው ፕሮግራማችን ስናልፍ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ውስጥ የሚገኘውና በተለምዶ ቆሼ እየተባለ በሚጠራው አካባቢ በሚኖሩ የአዲስ አበባ ከተማ ነዋሪዎች ላይ የደረሰ የቆሻሻ መደርመስ አደጋ የበርካታ ሰዎችን ሕይወት ቀጥፏል፣ በርካቶችን ከቤት ንብረታቸው አፈናቅሏል። በዚህ አካባቢ ይኖሩ የነበሩ ሰዎች እነማን ናቸው? የአስክሬን ቁፋሮ ምን ይመስል ነበር? በሕይወት የተረፉና የተፈናቀሉት ሰዎች እርዳታ እየደረሳቸው ነው ወይ? በቀጣይስ የሚዋጣው ገንዘብ እንዴት ይደርሳቸዋል? ጽዮን ግርማ እነዚህና ሌሎች ጥያቄዎችን አንስታ በቀጣይ ባጠናቀረችው ዘገባ ትዳስሰዋለች። በአዲስ አበባ ከተማ በስተደቡብ ምዕራብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ረጲ የቆሻሻ ማስወገጃ በተሰኘው እና በተለምዶ ቆሼ የሚል መጠሪያ በተሰጠው የመኖሪያ መንደር ላይ የደረሰው የቆሻሻ ክምር መደርመስ አደጋ በመቶ የሚቆጠሩ ሰዎችን ህይወት አስዋጥቷል። አቶ አባይ ጀንበሩ ቅዳሜ መጋቢት ሁለት ከምሽቱ ሁለት ሰዓት ጀምሮ ለአንድ ሳምንት ያህል በቦታው ነበር ተወልዶ ያደገው በዚህ አካባቢ በመሆኑ፣ የቆሻሻ መደርመስ አደጋ የመንደሩን ነዋሪዎች ከነ መኖሪያ ቤታቸው ሲቀብራቸው ከነበረበት ቦታ በጥቂት ደቂቃዎች ውስጥ ከአደጋው የተረፉትን ለማውጣት ከሰፈሩ ወጣቶች ጋር ርብርብ እንደጀመሩ ይናገራል። እርሱና አብረውት የነበሩት የመንደሩ ወጣቶች ፊት ለፊት የሚያዩዋቸውን ሰዎች ለማዳን የቻሉትን ጥረት ሁሉ ያደርጉ እንደነበር ይገልጻል። ከዛን ሰዓት ጀምሮ ባሉት ተከታታይ ቀናትም በቁፋሮ ፍለጋ ሲያከናውኑ እንደነበር ይናገራል። ሁኔታው እጅግ አሳዛኝ ነበር ይላል። አርብ መጋቢት 8 2009 ዓ.ም ም ምሽት እስካነጋገርኩት ድረስ አስክሬን ፍለጋ ላይ መሆናቸውን ነግሮ ነበር። ፍለጋውን እንዴት እንዳከናወኑም ጠይቄው ነበር። የሰፈር ወጣት ነው ሬሳውን ያወጣው። ከእስካቫተር ሲቆፈር እኛ ያወጣ ነው። የሰፈር ወጣት ተሰብስቦ ነው ያወጣው። አሁንም ያው ፍለጋውን ከእስካቫተሮች ጋር ተጋግዘን እኛው እያየን እያወጣን ነው። ነበርክ አንተ በቦታው? አዎ፣ እኛ እኔም ነበርኩኝ ጓደኞችም ነበሩ። እኛ ሬሳውን አስክሬኖችን የሚያወጣ ነው። ሶስት ቀን አራስ የነበረች አለች፣ ነፍሰ ጡሮች አሉ። ሬሳ ሲወጣ እኮ ላፕቶፓቸውን ይዘው ቁጭ ሲጽፉ የነበሩ ዩኒቨርሲቲ ተማሪዎች ነበሩ። ከነ ከነ ነፍሱ? ያወጣችሁት ሰው አለ? የዕለት ዕለት ዳር ላይ የነበረው ትንሽ የጫፉ ስላገኘ ቤቱ ገደድ ብሎ ነበር የቆመውና ተቆፍሮ የወጣ ልጅ አለ እነሱ አሉ። እንደገና ሌላ ዜሽም ተጭኗቸው የወጡ ሰዎች ነበሩ። ብዙም ሳይጎዱ ጫፋቸውን ብቻ ቤቱ ብቻ ተጭኗቸው ቤቱ ተነስቶ የወጡ አሉ። ግን ሙሉ ለሙሉ ከለበሰው ምንም አይነት ሰው እንኳን ቃ በነሳ አይደለም ሙሉ አካሉ እንኳን ያለወጡ ሰዎች እጃቸው ተቆርጦ፣ እግራቸው ተቆርጦ እና የሚወጡ በስካባታች አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ ተኝተው ከላይ የተኛውን አንስተን ከስሬ የተኛው ልጅ ፌዴራላዊ አልገው ተችሎት እሱ ለብረት ለማስፈቅቅ በጣም ስቃይ የነበረው ስራ ነበርና በጣም የሚዘገንን ነበር። አሻንጎዚት ይዘው ሞተው እስከ ሰራተኛ ጋር ሲገኝ ማየት በጣም እያስደነግጣል። እያደረ ሲመጣ አሲዱ የውሀው የቋሻው የተከመረባቸው አሲዱ በትስጥስ አድርጓቸው ነፍሰጡ ሴቶች ከልጆች አቡቸው ጋር ምናምን ስታገኝ ስድስት አንድ ቦታ እንዲህ ቦታ ላይ ተቋርጦ ስታገኝ ሲወጣ ተቋርጦ ምናምን በጣም ይዘገንን ነበር በጣም እኛም እንዲሁ መጀመሪያ መስራት አቅቶን ነበረ። የመጀመሪያውን ሬሳ ስናወጣ ራሱ በጣም በቃ እኛ የመጀመሪያችን እንደመሆኑ አንጻር በጣም ተቸግረን ነበር። የመጀመሪያው ልስት እስከምናነሳ ጊዜ ግን በቃ መሆኑ ስላለንበት ጨክነንም ሰርተናል። ቤተሰቦቻቸው እንዲዛምን ብለን ሬሳውን እስከ መጨረሻው ታግለንም አወጣናል። እንዴት ትለዩዋቸዋላችሁ ታዲያ? እንደዛ ሆነ የወጡትን ሰዎች አሁን ቤት ሲሸርስ የአከራይ የተረፈት አንድ ሰው ይነግረናል። መስመሩን እዚህ ቤት እንደዚህ ሰዋለ ሌላ እንቆፍራለን ታንግስ ተቆርጦ ከወጣም በእንትን እየከተትን ፎቶ ምናምን እየፈለግን ምናምን ነው ያው። በብዙዎቹ የተለዩት ቤተሰብ የለያቸው ባረጉት ልብስ፣ አንገታቸው ላይ ባረጉት ክር ምናምን በእጅ አምባር ብቻ ብዙ ነገሮች የተለዩት ጭንቅላታቸውና ብዙዎቹ ሲመታቸው ምናምን ፈርሶ ስለነበረ የተለዩት ብዙዎቹ በቀለበት በልብስ በዶክሜንት በመታወቂያ ምናምን የተለዩት። ከዚያ ወጥተን ወደ ሽታ ሌላ ከወደ ሽታ ሄደው ቤተሰብ መርጠው የማያርተው ወደ ቀብር ቦታ ይመጣላቸው። ትመዘግቡ ነበር እያንዳንዳቸውን? አይ እኛ ያው ሰፈሩ ላይ ስለምንኖር ብዙዎችን የማናቃቸው ተከራዮችን የማናቃቸው ተከራይ የምናቃቸውም አሉ፣ ማናቃቸው ተከራዮችም አሉ። ከነዋሪ ከዚሁ ከማህበሩ ከኖሩት አካባቢ ባወሮቹ ግን ስለምናቃቸው እነሱ ከፍላሽ ትምተው ነበሩ። ሳይበላሹ ነው የወጡት። ወደ ሰርቪስ ሄደው ግን ሸክሙ ቋሻው በስቶ ስለነበረ በነጋታው ስለወጡ አሲዱ ትንሽ በጣብሳቸው ነበረ። በስካባ ተረ ሲቆፍሩ ትንሽ ተቆራርጠው ስለነበረ መለየት ያቀት ነበረ። ግን አንዳንድ ሰው የተረፈ ስላለ መታወቂያ በምንም በምንም እያደረግን መታወቂያውን አንድ ላይ እያደረግን ከሬሳ ከሚከተስበት ጋር ከሚገነዝበት ቀየ ቅጠት ላይ የሰውን ፎቶ ካለ ፎቶውን ከብተን እንደዚ አይነት ስራዎች ነበር ሲሰሩ የነበሩት። ያላገኘ የሚኖረ አሁን በወቅቱ ጠዋት የወጣ ሰው ማታ ስራ ጠዋት የወጣ ሰው ማታ ምላይ ልብስ ደብሳ እንደነበረ ማያቅሷለ ወደ ከስራ ሲገባ ያን አሁን ለይ ቤት ይከብዳል። ምን ያህል ትሆናላችሁ? ወጣቶቹ ወጣቶቹ የሰፈሩ ልጆች እና ያው እኛው እዛው ያደግን ስን ልጆች ግን ሀያ ብር ነው። አቅራቢያ እዛ አካባቢ ያሉ ሰዎችም አግዘውናል። ግን ያው ብዙውን ነገር የሰራ ነው ቤቱንም ስለምናውቅ ሰዎቹንም ስለምናውቅ ከመጀመሪያ እስከ መጨረሻው የሰራነው ልጆች፣ እዛው አብረን ያደግን ሲመርቁን ያደግን ሰዎች ናቸው። እነዛ ሰዎች ማህበር የነበሩ ሰዎች ናቸው። እና አንድ ሀያ ወጣቶች እንሆናለን። እኛ እንደዛ አድርገን የሰራ ነው። በመንግስት በኩል ታዲያ ምን አይነት ድጋፍ ነው የተደረገው? መጀመሪያ ላይ ጎማም የከፋም ችግሮች ነበሩ። ከዚህ ቤታችን እያመጣን ነበረ የተሰራው። ጎንተም ወይ ማፈኛ እንኳን ጓንት ናም የለም ነበረ። አሁን ግን ያው ብዙ ነገሮች እየመጡ ነው። ህብረተሰቡም አሁን የምግብም፣ የውሃም፣ አለባሳትም ምናም ይዞ እየመጣ ነው ህብረተሰቡ። አሁን ጥሩ ነገር ነው ያለው፣ ደና ነገር ነው ያለው። ሰው ተጽናንቷል። አው ምንም አይለም። መንፈሳዊ አስተማሪዎችም እየመጡ እያስተማሩ ነው። ከምንም በላይ ድሬታቸውን ወጥቶ ተገኝቶላቸው በመቅበራቸው በጣም ተጽናንተዋል። ህብረተሰቡን በጣም እየጠየቃቸው ነው። በጣም ውጭነት ነው ቦታው። በጣም ብዙ ሰው እየመጣ ነው። በዋዶጁ እንኳን ይመጣ የለም አንድ አቅም የለው ሰው እንኳን እንኳን አንድ አሽጎ ሀይል አንድ እንኳን ይዞ ይመጣል። ና ከምንም ይሻላል። በጣም ከመጀመሪያ ያስመናል። ለመጨረሻ ጊዜ በጠቅላላ አሁን ስንት ሰው ነው የወጣው? ቢያንስ በሰባት እስከባተር ሲቆፈር ስለነበረ ሁሉም ጋር መሆን ስለማይቻል ቢያንስ አጠቃላይ እስከ መቶ ሀምሳ አካባቢ ሬሳ ይወጣል ብለን አስበላል። ኛ አቶ አባይ በቁፋሩ የወጣውን ሰው አንድ መቶ ሀምሳ በሚል የቁጥር ግምት አስቀምጧል። አስክሬን ያላገኙና ባለቤት ያልተገኘላል የሌላቸው አስክሬኖች እንዳሉ ጠቁሟል። የአዲስ አበባ ከተማ አስተዳደር በበኩሉ ይህን ዘገባ እስካጠናቀርንበት ሰዓት ድረስ የሟቾች ቁጥር 113 ነው ሲል ለአሜሪካ ድምፅ ገልጿል። ወደሚቀጥለው ዘገባችን ስናልፍ፣ የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን ከአሜሪካ ጋር የሚኖራት የንግድ ግንኙነት እንዲሁም በኢትዮጵያ ያለው የዲሞክራሲያዊና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው በኮንግረስ አባላት ለቀረበው ሪዞሉሽን 128 የፖለቲካ ትንታኝ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሸሚሸንጎ ቀርበው ምስክርነታቸውን የሰጡት ስድስት ሰዎች የኢትዮጵያ መንግስት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የወሰድነውን ገንዘብ ለፖለቲካ ፍጆታ መጠቀሚያ ያውለዋል ሲሉ ምስክርነታቸውን ሰጥተዋል። ምክር ሰጪዎች ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ሰጥተዋል። የዚህን ዝግጅት የመጀመሪያ ክፍል ባለፈው ሳምንት አቅርበን ነበር። ክፍል ሁለት ይቀጥላል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛናል። በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆር ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል። Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship... Ethiopia አንዱን መምረጥ አለብህ። በመንግሥት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግሥት ተጽዕኖ የጸዱ ነፃ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሦስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው። ነገር ግን የኢትዮጵያ መንግሥት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል። ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን ስልጣን ላይ ያለው መንግስት አንድ መቶ በመቶ ምርጫውን አሸንፊ ያለው ማለቱን በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን፣ የተለየ ሀሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል። The state also systematically ensures that many of the country's 100 million citizens, particularly those in rural areas, are dependent on the government for their livelihoods. <laughs> የሚገኙ የገንዘብ ድጋፎችን ለፖለቲካ ዓላማ ይጠቀምበታል። ፊሊክስ ለዚህ ማሳያነት የገለጹት በ2014 ዓ.ም አንድ የአማራ ክልል ገበሬ ነገረኝ ያሉትን በመጥቀስ ነው። We do not like the government, but we always vote for them. We have to because we get our seeds and fertilizer from them. <inaudible> <inaudible> ይህ ገበሬ የነገራቸውን አያይዘው ሲናገሩ በ2010 ምርጫ ለተቃዋሚ ፓርቲዎች ድምጻቸውን የሰጡ ሌሎች ገበሬዎች የደረሰባቸውን በምሳሌ ጠቅሰው እንደነገሯቸው ገልጸዋል። ፊሊክስ ሀገር ውስጥ በሰላማዊ መንገድ የፖለቲካ ትግል የሚያራምዱ መሪዎች በእስር ላይ እንደሚገኙ በስም እየዘረዘሩ ለምክር ቤቱ አባላት አስረድተዋል። በኦሮሚያ የተቀሰቀሰውን ተቃውሞ የሞቱትን፣ የታሰሩ፣ የተፈናቀሉ ሰዎችን ቁጥር በዝርዝር አቅርበዋል። በጋምቤላ ክልል ደረሰ ያሉትን የመብት ጥሰት ዘርዝረዋል። በሶማሌ ክልል ተቋቁሟል የተባለው ልዩ ፖሊስ አድርሷል የተባለውን የመብት ጥሰት ሪፖርቶች አቅርበዋል። ነገር ግን እንዲህ ያሉ የመብት ጥሰቶች ሲፈጸሙ በገለልተኛ ወገን ተጣርቶ ምንም የተወሰደ እርምጃ የለም ብለዋል። የምክር ቤቱ አባላት በእስር ላይ የሚገኙ ጋዜጠኞች፣ የፖለቲካ እስረኞች እንዲፈቱ ጥሪ ማቅረብ እንዳለባቸው ምክረ ሀሳብ ለግሰዋል። ከኢትዮጵያ መንግስት ጋርም ዲሲ ከሚገኘው አምባሳደርም ሆነ ኢትዮጵያ ከሚገኙ ባለስልጣናት ጋር ውይይት መደረግ አለበት። ማንኛውም አይነት እርዳታና ድጋፍ ተጠያቂነትን መሰረት ያደረጉ ቅድመ ሁኔታዎች የተቀመጡበት ሊሆን ይገባል ብለዋል። ከፊሊክስ ሆርን በተጨማሪ አራት ኢትዮጵያውያን ቀርበው በኦሮሚያ፣ በአማራ፣ በጋምቤላ፣ በሶማሌና በሌሎች የሀገሪቱ ክፍል ተፈጸሙ ያሉትን የመብት ጥሰቶች በዝርዝር አብራርተዋል። ምስክር ሰጪዎቹም መጀመሪያ ቅድሚያ ሊሰጠው የሚገባው የሰው ልጅ መብት መከበር ነው ብለዋል። በተጨማሪም በተጨማሪም የሰብአዊ መብት እርዳታ ሙሉ ለሙሉ ይቋረጥ የሚለውን ሀሳብ እንደማይደግፉ ነገር ግን የሚደረገው እርዳታ በአግባቡ ለተጎጆች የሚሰጥ ስለመሆኑ ቁጥጥር ሊደረግ ይገባል ብለዋል። በተጨማሪም ለምንም አይነት የፖለቲካ ማካሄጃ አለመዋሉን እንዲሁም የኢትዮጵያ መንግስት እርዳታውን የሚወስድ ከሆነ ሰጪ አካል ደግሞ በኢትዮጵያ የዲሞክራሲና የሰብአዊ መብቶች እንዲከበር ሊያስገድደው ይገባል የሚል አቋም እንዳላቸው ገልጸዋል። እንግዲህ እሺ፣ አንድ ሙዚቃ ሰምተን ተመልሰን እንመጣለን። አድማጮችም የሚሰጡት አስተያየት ካለ በፌስቡክ ገጻችን ላይ አስተያየቶቻቸውን ያደርሱን። ከዚህ ከደቂቃዎች በፊት የተጠቀምንበት የመሸጋገሪያ ድምጽ በስህተት የገባ መሆኑን ለአድማጮቻችንን መናገር እፈልጋለሁ። ወደ ሙዚቃው እንለፍ። i እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳን፣ በሙዚቃ ደግሞ ዲጄ ፋትሱ፣ ስናስተናግዳቸው ያመሸነው ደግሞ የመስታወት አድራጋውና ጽዮን ግርማንን። መልካም ምሽት።